እናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል እያሳየን ያለነው ብዙ የእደ ጥበብ ውጤቶች አሉ። በሀመረ ብራና ላይ የሚሰሩትንም በአጠቃላይ ነው እያሳየን ያለነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረ የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ነባሩን የብራና ዝግጅትና የብራና ላይ ስራዎችን ለአዲሱ ትውልድ የማስተዋወቅ ዓላማ ያለው አውደ ርዕይ አዲስ አበባ ላይ ተካሂደዋል። ይዘቱን በምሽቱ እናጋራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩምር ብርሃን አይሉ ደግሞ በድምፅና ምስል ቅንብሎ አብራኛለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አሁን የብራና ዝግጅትና የብራና ላይ ስራዎችን ለአዲሱ ትውልድ የማስተዋወቅ ቅርሱንም የማስቀጠል ዓላማ ያለው አውደ ርእይ ባለፈው ሳምንት በአዲስ አበባ ተካሂደዋል። ንጹህ ምንጭ ውሃ በሚል ርዕስ በተካሄደው አውደ ርእይ ላይ የብራና መጽሐፍትና ስዕላት እንዲሁም ሌሎች የስነ ጥበብና፣ የስነ የኪነ ጥበብ ውጤቶች ለይታ ቀርበዋል። ይቅርታ፣ የአውደ ርዕዩ አዘጋጆችና ጎብኚዎችን አስተያየት ያካተተው የኬኔዲ አባተ ዘገባ በመቀጠል ይሰማል። በአዲስ አበባ ጊዮን ሆቴል ከሚያዝያ 4 እስከ 13 ቀን በተካሄደው የብራና ላይ ስራዎች አውደ ርእይ ከብራና ቅጠሎችና ከጽህፈት መሣሪያዎች አዘገጃጀት አንስቶ የብራና መጽሐፍት፣ የብራና ላይ ቅዱሳት ስዕላትና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እይታ ቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደ ርእይ ጥንታውያን የብራና መጽሐፍትና የተጻፉባቸው ፊደላት ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጦውን ፍቆና አለስልሶ የብራና ቅጠልን ለጽህፈት ከማሰናዳት አንስቶ የመጽሐፍቱን የሥነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደርዩ ትዕይንቶች ላይ ቀርበው ዝርዝር ገለጻ ተሰጥቶባቸዋል። የአውደ ርዕይ አዘጋጅ የሆነው የሀመረ ብርሃን የብራና መጽሐፍት ስራ ድርጅት የህዝብ ግንኙነት ኃላፊ የሺመ ቤት ሲሳይ ስለ ዝግጅቱ ታስረዳለች። እያሳየን ያለነው ነው ብዙ የእደ ጥበብ ውጤቶች አሉ። በሀመረ ብርሃን ላይ የሚሰሩትንም በአጠቃላይ ነው እያሳየን ያለ ነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረው የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል ብራና ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሁፎች እንዴት ይጻፋሉ፣ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድጎ ስራት እንዴት ይሰራላቸዋል የሚለው ስዕል ላይ ስንሄድ ደግሞ ስዕላት እስከ አራተኛ መቶ ክፍለ ዘመን እስከ ሃያኛው መቶ ክፍለ ዘመን ከየት ወዴት ደረሰ የሚለውን ነገር የሚያሳይ ትዕይንት አለን። አውደ ርዕዩ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ አላማው የህዝብ ግንኙነት ኃላፊዋ እንዲት ገልጻለች ዓላማ አድርገን የተነሳ ነው። ብራና የሚባለው ነገር ቀርቶ የነበረ ነገር ነው የሚመስለው ብዙ ሰው እና አሁንም እየተሰራ እንዳለ ለኅብረተሰባችን ለማሳወቅ፣ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጭ ነው እየሄደን ያለ ነው እና ራሳችን ያለንን ጥበብ ብንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዲያገኙት፣ በተለይ ሕጻናት ላይ ብዙ ነገር እየሰራ ነው የምንገኘው። በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደርዩን በስፍራው ተገኝተው ጎብኝተዋል። ከሁለት ታዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘናቸው አቶ ሄኖክ አበበ አስተያየታቸውን ሰጥተውናል። ዋናው ዓላማ የዚህ የመጣሁት የብራና አሰራሮች ታሪኩንም ቅርሱንም አሰራሩንም ይሄ የእኛ ቅርስ ነውና ከበፊት ወደዚህ ለእኛ መጥቷል። አሁን እየተዳከመ ስለሆነ ለልጆቼ ማሳየት ፈልጌ ነው ቀጣይነት እንዲኖረው ለማድረግ እንግዲህ ፍላጎት ካላቸው ደግሞ አሳይተን እንዲማሩበትም ትምህርት ቤትም አለው። ዝግጅት ከዚህ ለሁለት ወር የሚሰጥ ትምህርት አለ። ፍላጎት የሚያሳዩ ከሆነ ወደዚያም እንዲገቡ እናስባለን። የስምንት ዓመቷ ሕፃን ሀሴት ሄኖክ ከጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች። ስለምን ምን ተመረሻለ? ለምሳሌ ቀይ ቀለምን የምናዘጋጀው ከቀይ አፈር ከኢንጆሪ ፍሬ፣ ከተለያዩ ቀይ አበቦች፣ ከቀይድም ጋር ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭስ፣ ከቅጠሎችን በማቃጠል ጥቁር ቀለም ይመሰገ ለብራና ጽሑፍ የሚሆኑትን ማለት ነው ነዛ በሞክረ ሐመረ ብርሃን የብራና መጽሐፍት ስራ ድርጅት የቀደምት ኢትዮጵያውያንን የብራና ስራዎች ለማስቀጠል ከአምስት ዓመት በፊት በአምስት ወጣቶች የተመሠረተ ነው። ምስራች ወጣቶቹ ቁጭት ያነሳሳቸው መሆናቸውን የምታስረዳው የሕዝብ ግንኙነት ኃላፊዋ የሺመቤት ቤት ከአውደርይ ዝግጅት ባለፈ ቅርሱን ለማስቀጠል ትምህርትም እየሰጠ እንደሚገኝ ተናግራለች። አውደሬዎች ብቻ ማዘጋጀት ጥቅም ላይኖረ ይችላል። ማስተማር የሚባል ነገር አለ። አሁን በሀመረ ብርሃን ምንድን ነው እያደረግን ያለ ነው ያለችን ቦታ በጣም ጠባብ ስለሆነች ለስራም ለትምህርትም ለብዙ ነገር ስለምንጠቀማት ቦታ እስክናገኝ ድረስ የተወሰኑትን ትምህርቶች እንደ እቅድ ብቻ አስቀምጠን፣ ጥንታዊ አሳሳር ዘይቤ ላይ ግን እስከ ሶስተኛ ዙራውን ሊያስመረቀን እንገኛለን። ስለዚህ ሀመረ ብርሃን ላይ የብራና ስራ ብቻ ሳይሆን እውቀትን ማስጨበጥ ትውልዱ መቀጠል አለበት የሚል ዓላማ ስላለን በዚህ እየቀጠልን እናያለነው። እንግዲህ የአቅማችንን እየሰራ እንገኛለን። ድርጅቱ እስካሁን ከሁለት መቶ በላይ የብራና መጽሐፍትን፣ በርካታ ቅዱሳት ስዕላትንና ሌሎች የብራና ውጤቶችን አዘጋጅቶ ለጥቅም አዋሉንም ወጣት የሽመ ቤት አብራርታለች። የብራና መዛግብት ቀደምት ኢትዮጵያውያን ልዩ ልዩ ሃይማኖታዊ፣ ታሪካዊ፣ ማህበራዊ እና ባህላዊ ቅርሶችን ለትውልድ ያሸጋገሩበት የጥበብ ውጤት መሆኑን የምትገልጸው የሽመ ቤት ትውልዱ ጥበቡንና ቅርሱን የማስቀጠል ኃላፊነት እንዳለበት ታመለክታለች ፋብሪካ ባልነበረበት ጊዜ ቀድመው ፋብሪካን የተለያዩ አደጉ የምንላቸው አገራቶችን ቀድመው የተሻገሩ አባቶች ነበሩ የእነሱን ጥበብ ማስቀረት ለምን አስፈለገ ቴክኖሎጂ መግባት ያለበትንም እያስገባን ደግሞ የድሮውን ነገር ባንጥለው ምክንያቱም የሚጠቅመን እሱ ስለሆነ የእኛን ነገር ከጣልን ግን የትም መድረስ አንችልም የሰው እየተቀበልን ነው ሁል ጊዜ የምንኖረው በጥገኝነት ራሳችንን ደግሞ ለመቻል የራሳችን ያለንን ነገር ይዘን መነሳት አለብን። ብራና ቅርስ ነው እያለን ከምናወራ ለምንድን ነው አሁን ማንሰራበት ሰርተን ለምንድን ነው ለሌሎቹ የውጮቹ ለእኛ እንደሚሰጡ ለእነሱ ማንሰጣቸው? ብዙ መድኃኒቶች አሁን በብራና ላይ ተጽፈው አሉ አደለ? እነዛን ነገሮች እኛ እያመጣን ብንሰራባቸው ምንድን ነው ችግሩ? ከነሱ ሰርተውት አምጥተውት እንደ አዲስ በብዙ ገንዘብ ተቀብለን ከምንሰራ እኛ ሰርተን ደግሞ ብንሰጣቸው ምንድን ነው ችግሩ? ይሄ ስንፍና የሚለውን ነገር ከራሳችን አውጥተን የአባቶቻችንን ጥበብ ማሳደግ እንደምንችል ሁሉም ሰው ይህንን አምኖበት የራሱን ነገር ከፍ ማድረግ እንዲለምድ ነው። ይህንን መልእክት ነው ማስተላለፍ። በአውደ ርዕዩ ላይ ከብራና ስራዎች በተጨማሪ የመስቀል ቅርጾችን ጨምሮ ሌሎች ኢትዮጵያዊ የጥበብ ዕድ ውጤቶችም ለእይታ ቀርበዋል። ጎብኚዎችም ክህሎቱን ለመቅሰም በጥበባቱ ክወና ሲሳተፉ ተመልክተናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት ወጣቶች ላይ የሚያነጣጥር ልዩ መሰናዶ ነው። በመቀጠል ደግሞ ወደ ዋሽንግተን ዲሲ እንመለሳለን። የሲዳማ አዲስ ዓመት መግቢያ በዓል የሆነው ፍቼ ጫምባለላ ከሰሞኑ በዋሽንግተን ዲሲ ተከብሯል። ትውልደ ኢትዮጵያውያን የማህበረሰቡ ተወላጆች ና ወዳጆች ያሰናዱትን ልዩ ዝግጅት ምትኩ ነመራ ተከታትሎታል። በመቀጠል ያሰማናል። ሲዳማ ብሔር ዘንድ የአዲስ ዓመት መባቻ የሆነው የፊቼ ጨምበላላ በዓል ህዝቡ ከዘመን ወደ ዘመን ያሻገረውን ፈጣሪ የሚያመሰግንበት አውደ ዓመት ነው። ባለፈው ሳምንት እሁድ ሚያዝያ 13 ቀን 2016 ዓ.ም በዩናይትድ ስቴትስ የሚኖሩ የሲዳማ ተወላጆች በዋሽንግተን ዲሲ የኢትዮጵያ ኤምባሲ የፊቼ ጨምበላላን በዓል አክብሯል። በአውደ ዓመቱ ላይ የሌሎች ብሔር ብሔረሰቦች ተወላጆችም ታድሟል። ከታዳሚዎቹ መካከል የሆኑት ዶክተር ጸጋ ኤምቦ በበዓሉ ስለ መሳተፋቸው የምሉት አላቸው። ከዋሽንግተን እና ሲያትል የመጡት ሌሎቹ የበዓሉ ታዳሚዎች ወይዘሮ ወይንሸት ቦጋለ እና አቶ ቡቼ ቡከቶ የፊቼ ጨምበላላ ለስዳማ ተወላጆች ትልቅ ትርጉም እንዳለው ይናገራሉ። ስዳማ ተወላጆች በተዘጋጀው በዚሁ የፊቼ ጨንበላላ በዓል አከባበር ላይ በእንግድነት የተገኙት በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ የእንኳን አደረሳችሁ መልእክት ባስተላለፉበት ንግግራቸው በሰሜኑ ኢትዮጵያ የተካሄደው ጦርነት በውይይት መፈታቱን አስታውሷል። አሁንም በኦሮሚያና በአማራ ክልሎች የሚስተዋሉ የጸጥታ ችግሮችን መንግስታቸው በሰላምና በውይይት ለመፍታት እንደሚሰራ ገልጸዋል። ቅድሜ እንኳን ለ2016 ዓ.ም የሲዳማ ብሔር ዘመን መለወጫ ፊቼ ጨንበላላ አደረሳችሁ፣ እንኳን አደረሰን እያልኩ ለዚህ የደስታና የምስጋና እንዲሁም የብሩህ ተስፋ ቀን በመድረሳችን የተሰማኝን ልባዊ ደስታ በራሴና በዋሽንግተን ዲሲ የኢትዮጵያ ኤምባሲ ስም እንድገልጽ ይፈቀድል። ሁላችሁም እንደምትገነዘቡት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ባለፉት ዓመታት በማህበራዊ፣ በኢኮኖሚያዊና በፖለቲካዊ መስኮች እንዲሁም የዲሞክራሲያዊ ስርዓት ግንባታ ሂደት ውጤታማ እንዲሆን በርካታ ተግባራትን በማከናወን አበረታች ውጤቶች አስመዝግባዋል። በዚህም ኢትዮጵያ ሀገራችን ወደ እድገት ማማ ሊያደርሱ የሚችሉ ተስፋ ሰጪ የልማት መደላድሎችን መፍጠርም ተችሏል። የተለያዩ ሀገራችን ክፍል የነበረውን ጦርነት በሰላም እና በምክክር እንዲቋጭ ከፍተኛ ጥረት ያደረገ ሲሆን፣ አካባቢውን ወደነበረበት ሰላማዊ ድባብ ለመመለስ ሕዝብን በማስተባበር ርብርብ እያደረገ ይገኛል። በኦሮሚያና በአማራ ክልሎች ውስጥ ያሉትን ግጭቶች ደግሞ በዘላቂነት ለመፍታት እየተሰራ ይገኛል። በክብረ በዓሉ ላይ ከተሳተፉት መካከል ከኦሮሞ ብሔር የሆኑት ወይዘሮ ብርሃን ቤካና የሀዲያ ብሔረሰብ ተወላጅ የሆኑት አቶ አሳፋ ነግሶ ይገኙበታል። ሁለቱም ተሳታፊዎች የፊቼ ጨንበላላ በዓልን ለመታደም በመቻላቸው መደሰታቸውን ገልጾ በኢትዮጵያ ውስጥ የሚታየው የሰላም እጦት እንደሚያሳስባቸው አመልክቷል። የሕግ በላይነትን ማስከበር አለበት። ሰላምን ማሰላም አለበት የመንግስት በሲዳማ ብሔር የፊቼ ጨንበላ ላይ የዘመን መለወጫ በዓል እሴት መሰረት የተጣላ ሰው በቀልን እንደያዘ አውዳ አመቱን እንደማያከብርና ቁጭ ብሎ ችግሩን በውይይት መፍታት እንደሚጠበቅበት ዶክተር ጸጋይ ጌምቦ ያስረዳሉ። አያይዘውም እንዲህ ያሉ መንፈሳዊና ማህበራዊ እሴት የተካበቱባቸው ሀገር በቀል ባህሎች እያሉን ሀገራችን ሰላም ማጣት የለባትም ይላሉ።

የፊቸ ጨምበላላ የዘመን መለወጫ በዓል የ2003 የኢንታንጀብል ባህላዊ ቅርሶች ጥበቃ ዓለም አቀፍ ስምምነት መስፈርቶችን አሟልቶ በመገኘቱ ኢትዮጵያ ኅዳር 22 ቀን 2008 ዓ.ም በተባበሩት መንግስታት የትምህርት፣ የሳይንስና ባህል ድርጅት በምህፃሩ ዩኔስኮ የማይዳሰሱ ዓለም አቀፍ የሰው ልጆች ወካይ ቅርስ ማህደር ካስመዘገበቻቸው በዓላት አንዱ መሆኑ ይታወቃል። ጋቢና ቪኦኤ ነው እየተከታተላቸው የምትገኙት፣ ከአሜሪካ ድምፅ በመቀጠል ደግሞ ወደ ቴክኖሎጂ አለም እናቀናለን። የሰው ሰራሽ አእምሮ ለምርጫ ዘመቻ ከገንዘብ ማሰባሰብ እስከ ማስታወቂያ ድረስ የዩናይትድ ስቴትስ የፖለቲካ እንቅስቃሴዎች ሁለንትናዊ ገጽታ በመሆን ላይ ነው። አንዳንድ የሕግ አውጪዎች በዘንድሮ ፕሬዚደንታዊ ምርጫ የምራጮችን እምነት መሸርሸራቸውን እውን እየሆኑ ነው ያላቸውን በሰው ሰራሽ አስተውሎት ቴክኖሎጂ አማካኝነት አስመስለው የሚሰሩ ድምፆችና ምስሎች አጠቃቀም በተሻለ መቆጣጠሪያ የሚያስችሉ መንገዶች ፍለጋን ይዘዋል። ይህን የተመለከተውን ዘገባ አሉላ ከበደ ያስደምጠናል። በዘንድሮ ፕሬዚደንታዊ ዘመቻ የእስካሁን ሂደት የሰው ሰራሽ ልህቀት አሉታዊ ተጽዕኖ ጎልቶ የታየው የጆ ባይደንን ድምፅ ተመስሎ በተሰማውና በሺዎች የሚቆጠሩ መራጮች ድምፅ እንዳይሰጡ ለመገፋፋት ታልሞ የተሰራጨ የስልክ ጥሪ ነው። በማክሰኞው ምርጫ ድምፅ መስጠት ሪፐብሊካኖች ዶናልድ ትራምፕን እንደገና ለማስመረጥ የሚያደርጉትን ጥረት ለማሳካት ብቻ የታለመ ነው። የፕሬዚዳንት ባይደንን ድምፅ ተመስሎ የተሰማው የሐሰት ድምፅ የተሰራው 150 ዶላር በተከፈለው የሉዊዚያና ክፍለ ግዛቱ የአስማት ትርኢት ተጫዋች ፖል ካርፔንተር ነው። አንዳች የማስጠንቀቂያ ምልክት የሚፈልግ ሰው ካለ የውሸት ማስጠንቀቂያ ሳይሆን ጥፋት በተሰራበት ጨዋታ እንደሚሰጥ ቅጣት የመሰለውን ማየት ለሚፈልግ እኔ ያን ማለት ነኝ። የዩናይትድ ስቴትስ ምክር ቤቱ እንደራሴ ሪቻርድ ብሉሜንታል ገና ሌላ ማስጠንቀቂያ የምንጠብቅበት ጊዜ የለንም ይላሉ። ለማሳሳት ታልሞ የሚሰራጭ መረጃና የአንድን ሰው ገጽታ እንዲመስል ተደርጎ የሚቀነባበር የቪዲዮ ምስል በአሜሪካ ሕዝብ ላይ ሊቃጣ የተቃረበ ውርጅብኝ ናቸው። ጥቅም ላይ የሚውሉት በሰው ሰራሽ ልቀት በታገዙ የፖለቲካ ማስታወቂያዎችና ሌሎች የሀሰት መረጃዎች ሊሆን ይችላል ያምሆነ ይህ በዲሞክራሲ ስርዓታችን ላይ የተደቀነ ግልጽና አሁናዊ አደጋ መኖሩ ግን እሙን ነው በዚህ ምርጫ ኤአይ የሚያሳድረውን ተጽዕኖ አስመልክቶ ባለፈው ሳምንት በምክር ቤቱ የፍትህ ኮሚቴ የምስክሮች ቃል በተሰማበት ስነ ስርዓት ወቅት የተናገሩት ሴናተር ጃሽ ሀውሊም እርምጃ የመወሰጃው ጊዜ አሁን ነው ብለዋል But the dangers of this technology without guard rails and without safety features are becoming painfully, painfully apparent. Technology, Yamakalakam and Goruchin, leaders, commercial good at metabak, be must lose a dochbery midaragambion, un yoneno. and the mimasling aunt Yago, and Dachburtoaga, we him to fadder so በኒውሃምሽር ክፍለ ግዛት የሆነውን የመሰሉ ተመስለው የሚሰሩ ድምፆችና የስልክ ጥሪዎችን መለየትና ማወቅ ገና ድሮ የተቻለ ጉዳይ ነው የሚሉት ደግሞ በኤአይ ቴክኖሎጂ አማካኝነት ድምፆች በመፍጠር ስራ የተሰማሩት ዞሃይብ አህመድ ናቸው። በሰው ሰራሽ ልቀት አማካኝነት የሚፈጠሩትን ድምጾች ይዘት ትክክለኛነት አስቀድሞ ማረጋገጥ የሚያስችለው ቴክኖሎጂ እንደ ልብ የሚገኝ እና በቀላሉም ጥቅም ላይ ሊውል የሚችል መፍትሄ ነው ብለን እናምናለን። ያ ቴክኖሎጂ እያለም የጎደለው ነገር አስፈጻሚ ደንብ ነው የሚሉት በሌላ ሰው ተመስለው የሚሰሩ ገጽታዎችን የመለየት ስራ የሚሰራ ኩባንያ መስራች የሆኑት ቤን ኮልማን ናቸው። There's a really nice framework in both national and also state level regulations in space. <laughs> ለአካለ መጠን ያልደረሱ ልጆችን የሚያዩ ምስሎች ካሉም ያጣራል። ድምፃዊውን ድሬቀን አስመስሎ የተሰራውን ዘፈን ለመጫን እየሞከር ከሆነም እንዲሁ ይፈትሻል። ይሄ ሁሉ እንግዲህ የቁጥጥር ደንቦች በመኖራቸው ነው። ስለዚህ አዲሱን ቴክኖሎጂ ተጠቅሞ ተመስለው የሚሰሩትንም ለመለየት እንዲሁ በተመሳሳይ ሌላ ፍተሻ ማድረግ ይቻላል። የዩናይትድ ስቴትስ የፌዴራል ምርጫ ኮሚሽን በበኩሉ መራጮችን ሆን ብሎ ለማታለል ኤአይን ለፖለቲካ ማስታወቂያዎች መጠቀምን የሚከለክሉ ሕጎች እያጤነ ነው። ለእንደራሴዎች ምክር ቤቱ ኮሚቴ አስተያየት የሰጡት የኒው ሃምፕሸር ክፍለ ግዛቱ የውጭ ጉዳይ ሚኒስትር ዴቪድ ስካላን የባይደንን ድምፅ ተመሳስሎ እንደተሰማው ያሉ በኤአይ ቴክኖሎጂ አማካኝነት የሚሰሩ ቁጥጥር ያልተደረገባቸው የቴክኖሎጂ ውጤቶች ድምፆች እና ምስሎች መራጮች በምርጫው ሂደቱ ላይ ያላቸውን እምነት አደጋ ላይ ይጥሉታል ይላሉ። እንደ ክፍለ ግዛቲቱ የውጭ ጉዳይ ሚኒስትር ነቴ ካለብኝ ኃላፊነት አንጻር በጣም መሠረታዊና አስፈላጊው ጉዳይ የምርጫው ሂደት እንዳይፋለስ መራጮች በፍትሐዊነትና በትክክል በተቻለም መጠን በመጨረሻው የጥራት ደረጃ መካሄዱን የሚያምኑበትና የሚረዱበት እንዲሆን ማድረግ ነው። አንዳንድ ጊዜ ያን ካጣን ግን መልሶች ማበጀት በእጅግ በጣም አዳጋች ይሆናል። እጅግ በጣም አዳጋች ይሆናል። የኒው ሃምፕሸር ክፍለ ግዛት ሕግ አውጪዎች የፖለቲካ ማስታወቂያዎች ላይ የሚውሉ ድምፆች፣ ምስሎች ወይም ቪዲዮ በሰው ሰራሽ ልህቀት ቴክኖሎጂ አማካኝነት የተሰራ አሊያም ማስመስሎ ለማቅረብ ሆን ብሎ የተቀነባበረ ከሆነ ያልተደረገ ንግግር ወይም ያልነበረ ገጽታ የሚያሳይ እንደሆን በምርጫው ዘጠና ቀናት ውስጥ ይፋ ያደርጉ ዘንድ የሚያስገድድ ደንብ ለመቅረጽ እየሰሩ ይገኛሉ። አሉላ ከበደን ለቀደመው ዘገባ በእጅጉ አመሰግናለው። በመከታተል ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ ያነጣጠረ መርሃ ግብር ነው። በመቀጠል ደግሞ ደረጀ ደስታ ወደ ኬንያ ይወስደናል። ኬንያ ላይ ሐኪሞች አድማ መጥተዋል። የሀገሪቱ መንግስት አድማውን ለማስቆም እያደረጋቸው ስላሉ ጥረቶች በቀጣዩ ዘገባው ይነግረናል። ለሦስት ቀናት በቆየው የመንግስት ባለስልጣናትና በዶክተሮች ማህበር መካከል የተደረገው ድርድር ስራ ማቆም አድማውን ለማስቆም ከስምምነቱ ሊያደርስ አልቻለም። ይህ በመሆኑም መንግስት የስራ ማቆም አድማውን ለሚያካሂዱ ዶክተሮች የሚከፈለውን ደሞዝና ለሰራተኛ ማህበራት ወደ አገር ውስጥ የሚላኩ ገንዘቦችን ለማቆም እየተንቀሳቀሰ መሆኑን አስታውቋል። ሱዛን ናኩሚቻ የጤና ካቢኔ ሚኒስትር ናቸው። ምክር ቤታችን ኬንያውያን የጤና አገልግሎትን ማግኘታቸውን እንዲቀጥሉ አስፈላጊውን እርምጃ እንድንወስድ ይፈቅድልን ዘንድ መጀመሪያ የተሰጡ ትዕዛዞችን እንዲመረምርና ጠበቃችንን ለፍርድ ቤቱ ይግባኝ እንዲያቀርብ እንጠይቃለን። በአሰባሳቢው የህብረት ማህበራቸው የተመሩት በኬንያ የሕክምና ባለሙያዎች ፋርማሲስቶችና የጥርስ ሐኪሞች ህብረት ዶክተሮች እንደ አውሮፓ አቆጣጠር በ2017 የተፈረሙትን የህብረት ድርድር ስምምነቶችን ለመፈጸም ከመንግስት ቁርጠኝነትን ለመጠየቅ መጋቢት 15 የስራ ማቆም አድማ አድርገዋል። መንግስት የሰራተኛ ማህበሩ ህብረት የስምምነቱ ቁልፍ ነው ከሚለው ተለማማጅ ዶክተሮች ደሞዝ በስተቀር በሐኪሞቹ የተነሱትን ጥያቄዎች በሙሉ መልሻለሁ ይላል። የኬንያ የህክምና ባለሙያዎች ፋርማሲስቶችና የጥርስ ሐኪሞች ህብረት ዋና ጸሐፊ ዳቪድ አትላህ ለዶክተር ተለማማጆች የምንጠይቀው ገንዘብ ለእነዚህ የካቢኔ ሚኒስትሮች የሚከፈለውን የመዝናኛ አበል ያህል ብቻ ነው። እኛ መቼም ቢሆን የሰራተኞች ብዝበዛን መደገፍ አንችልም። በማንኛውም ጊዜ የክፍያ ባርነት መደገፍ አንችልም። ምክንያቱም ለጉዳት የተጋለጡት የእኛ አባላት መሆናቸው እናውቃለን። ለአደጋ ተጋላጭ የሆኑ ተለማማጅ ዶክተሮች አንዴ ከተነኩ፣ አንዴ ከተበዘበዙ፣ ቀጣዩ እርምጃ በሆስፒታል ውስጥ የሚሰሩ ዶክተሮች ይሆናሉ። ከዚያ ቀጥሎ አማካሪዎች ናቸው። እንደ ህብረት ስምምነቱ ያለውን ህጋዊ ስምምነት አንዴ መጣ እስከጀመራችሁ ከተለማማጅ ዶክተሮች ስምምነቱ ክፍል ደህንነቱ የጠበቀው የትኛው ክፍል ነው? በናይሮቢ ዩኒቨርሲቲ የመጨረሻ ዓመት የሕክምና ተማሪ ሉቺያን ኦዲሮ፣ መንግስት የተለማማጅ ዶክተሮችን ደሞዝ ለመቀነስ እየወሰደ ያለው እርምጃ ተስፋ አስቆራጭ ነው ብለዋል። ብዙዎቹ ሆስፒታሎችን የሚያስተዳድሩ ሰዎች በአብዛኛው ተለማማጆች ናቸው። ስለዚህ ሙያውን ለመማር ስድስት ዓመት ወይም ደግሞ ከዚያ በላይ የሆኑ አመታት ሊፈጁባቸው ይችላሉ። ለቁጥር የሚያታክቱ ሰዓታት እና ጉልበት የፈጁ ልምምዶችን ያደረጉ ተለማማጆች ካልከፈልካቸው ለስልጠናቸው ያወጡት ሰባ ሺህ ሺሊንግ ኢንቨስትመንት እና ምርምር ዋጋ ያለው መሆኑ አያሳይም። ይህ የሚያሳየው መንግስት በሀገሪቱ ውስጥ ስላለው የጤና አጠባበቅ ቅድሚያና ዋጋ የማይሰጥ መሆኑን ነው። ሰባሺ ሺሊንግ በወር ወደ 520 ዶላር ይሆናል። እየተካሄደ ያለው የሥራ ማቆም አድማ በርካታ ኬንያውያን ጥገኛ የሆኑባቸውን የመንግስት ሆስፒታሎችና የጤና አገልግሎትን በእጅጉ አቋርጧል። የሥራ ማቆም አድማ ላይ የቤተ ሙከራና የላቦራቶሪ ሠራተኞች መሳተፍ ሁኔታውን አባብሶታል። ይህ እንደ ኮንሰብተር ኦጂንጋ ያሉ ታካሚዎች ውድ ከሆኑ በናኩሩ ወረዳ ከሚገኙ የግል ሆስፒታሎች እንክብካቤ ለማግኘት እንዲቸገሩ አድርጓል ጓቸዋል ለከፋና ስር ወደ ሰደዱ ህመሞች ከማምራቱም አልፎ ሞትን አስከትሏል ይላሉ። የዶክተሮች የስራ ማቆም አድማ በጣም መጥፎ ነው። ምክንያቱም ብዙ ሰዎችን በተለይም በገንዘብ ራሳቸውን መቻል የማይችሉ ሰዎችን ጎድቷል። ልክ እንዳሁን ታምሜ ወደ ሆስፒታል መሄድ አልቻልኩም። ማድረግ የቻልኩት ብቸኛው ነገር ከመድኃኒት መደብር መድኃኒት መግዛት ነው። በወሊድ ላይ የነበረችው ጓደኛዋ በአድማው ምክንያት ልጇን አታለች። መንግስት አለመግባባቱን እንዲያቆም ትጠይቃለች። ለመንግስት የማስተላልፈው መልዕክት ከሐኪሞች ጋር ለመነጋገር ጥረት አድርገው የጋራ አቋም እንዲኖራቸው እና ሐኪሞቹ ወደ ስራቸው እንዲመለሱ በማድረግ በአሁኑ ወቅት እየተሰቃዩ እንዳሉት ሁሉ ሌሎች ብዙ ሰዎችም እንዳይሰቃዩ ነው። የኬንያ ጤና ዘርፍ የገንዘብና በቂ የሰው ኃይል እጥረት እንዳለ እንዳለባት የሚናገሩት የጤና ባለሙያዎች ባለፉት አመታት በርካታ የስራ ማቆም አድማዎችን አስተናግደዋል። እንደ አውሮፓ አቆጣጠር በ2017 የተካሄደው የስራ ማቆም አድማ 100 ቀናትን ፈጅቷል። እንደ ኦጊንጋ ያሉ ታካሚዎች በቅርቡ ዘላቂ መፍትሄ እንደሚገኝ ተስፋ እንደሚያደርጉ ተናግረዋል። ደረጃ ደስታን አመሰግናለሁ። አሁን ደግሞ ወደ ናይጄሪያ እናቀናለን። የአፍሪካ ሀገራት ድንበሮች የበለጠ ክፍት እንዲሆኑ ለማስተማር ሀገር አቋራጭ ዘመቻ ከጀምረችው ናይጄሪያዊት ጋር አጭር ቆይታ እናደርጋለን። ይህ ቅጽበት ፒሉሚኑቢ በናይጄሪያ ሌጎስ ከተማ ስትደርስ የነበረውን ሁኔታ ያሳያል። ባለፈው ጥር ነበረ፣ ከለንደን እስከ ሌጎስ ያለውን መንገድ ብቻዋን በማካለል የመጀመሪያዋ ጥቁር ያደረጋትን ጉዞ የጀምረችው I want you to do something audacious and brave, and encourage people to step out of their comfort zone. ሁሉንም ሴቶችና ተጓዦች ከምቾት ቀጠናቸው በማውጣት እነሱም ተመሳሳይ ነገር ማድረግ እንደሚችሉ በማነቃቃት ረገድ ይህ ጉዞ ለኔ በእጅጉ ጠቀሜታ አለው። ጉዞውን የተመለከተ የማህበራዊ መገናኛ ይዘቶቹን የምታጋራው ፔሎሚ በትንሿ ፔጆት መኪናዋ 17 ሀገራትን አቆራርጣለች። በጥቁሮች ማህበረሰብ ዘንድ ጉዞን በተመለከተ ንቃተ ሕሊና ለመፍጠር ነው አለማዬ አሁና። በዚች መኪና ፒሉሜ ደህንነቱ የተጠበቀ ድንበር የለሽ አፍሪካን ሀሳብ የማስታወቅ አላማ እንዳላት ትናገራለች። በዚህም ሀገሪቱን በተመለከተ የተለመዱ የተሳሳቱ አመለካከቶችን ለመገዳደር አቅዳለች። ጉዞዋ ግን እንቅፋት አልባ አልነበረም። ድንበሮችን ለማቋረጥ ስትሞክር የተወሰኑ ተግዳሮቶች ገጥመዋታል። ለአብነት ላይቤሪያ እንድትገባ ለማስፈቀድ ሁለት ቀናት ለመጠበቅ ተገዳለች። እንደ አውሮፓ ክፍት ድንበሮች ሁሉ አፍሪካም የበለጠ ክፍት ልትሆን እንደሚገባ ትከራከራለች። ይህ በሀገሩ ውስጥ የንግድና የቱሪዝም እንቅስቃሴዎችን ያጠናክራልም ብላ ታምናለች። አውሮፓ ውስጥ ከእንግሊዝ ወደ ፈረንሳይ፣ ከዚያም ወደ ስፔን መኪናዬን ሳሽከረክር በአንድ ትልቅ ሀገር ውስጥ እየተንቀሳቀስኩ ያለው መስሎ ይሰማኛል። ይህ አፍሪካ ውስጥ መሆን እንደሚችልም አምናለሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ጊዜ እንላችሁ።